ስለ ሀገር ፍቅር ስሜት፣ ስለ አብሮነት፣ ስለ ፍትህና እኩልነት እንዲሁም ኢትዮጵያን ወደ ዲሞክራሲያዊ ስርዓት ስለማሸጋገር በስፋት የተሰበከበት የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የበዓለ ሲመት ንግግር ዛሬም ህብረተሰቡን ማነጋገሩንና ማከራከሩን ቀጥሏል። በአንድ በኩል ስር እየሰደደ የመጣውን የብሔረሰቦች ግጭትና ፖለቲካዊ ቀውሱን ተከትሎ የሀገሪቱ መጻኢ ህልውና አደጋ ውስጥ ወድቋል የሚል ከባድ ስጋት ላደረባቸው ወገኖች መጽናናትን፣ በሌላ በኩል ደግሞ የብዙዎችን ቀልቤሳ የጠቅላይ ሚኒስትሩ ንግግር መሬት ወርዶ በተግባር የሚፈጽም ካልሆነ ጭቆናው የበለጠ እንዲከፋ ዳር እስከ ዳር የተቀጣጠለው የነጻነት እና የመብት መከበር ጥያቄም እንዲዳፍን ሊያደርገው ይችላል ለሚሉ የህብረተሰብ ክፍሎች ከወዲሁ ጥርጣሬና ስጋትን ፈጥሯል። በጠቅላይ ሚኒስትሩ ተስፋ ሰጪ ንግግር ሙሉ እምነት ማሳደር የማይቻለው በህገ መንግስቱ የተሰጣቸውን ከፍተኛ ስልጣን ሙሉ ለሙሉ ለመጠቀም የሚያስችላቸው የመንግስት የአደረጃጀት መዋቅር እና ባህሪ ባለመኖሩ መሆኑን እዚሁ ጀርመን የተለያዩ ከተሞች ያነጋገርናቸው ኢትዮጵያውያን ይገልጻሉ። ጸረ ሽብሩ ህግ መነሳት አለበት፣ ደህንነቱ መበወዝ አለበት፣ በራሱ የሚተማመን ፍርድ ቤት መቋቋም አለበት። ውጫ በርድ ራሱ አንድ ዝም ይታዘዝ ነው። ይህ ሁሉ ከትናንትና ሰው እየተገደለ ሰው እየታሰረ የሰው ህይወት ያጠፉ ሰዎች አሉ። ይህ ሳይሆን ግን እሱ እንዲህ ነው እንዲህ ነው ለማለት ነው ይከብድ። ጀርመን በሚገኘው የትራንስ ዴፍ ታኖስ የህዝብ አመላለሻ ካምፓኒ የስራ አመራር ኃላፊ የሆኑት አቶ መላኩ ዘውዴ በኢትዮጵያ ህብረተሰቡ የሚያነሳቸው ልዩ ልዩ የመብት መከበር ጥያቄዎች እና አስቸኳይ አዋጁን በተመለከተ በየደረጃው ምላሽ እስኪያገኙ ለአዲሱ ጠቅላይ ሚኒስትር የተወሰነ ጊዜ እድል ልንሰጣቸው ይገባል ይላሉ። በውጭ ያለው ግን ከጠነከረች ኢትዮጵያ የጠነከረ ዲሞክራሲ የጠነከረ ፍትህና የጠነከረ እኩልነት ይመጣል ብሎ ኢትዮጵያን አስቀድሞ ስለሚያይ ዲያስፖራ ያለው በተለይ በዶክተር አብይ የቀረበው ኢትዮጵያን ከፍ የማድረግ የኢትዮጵያን አንድነት በጠነከረ መሰረት ላይ የማስቀጠል ኢትዮጵያዊነትን በተለይ ላለፉት ሀያ ሰባት አመት በተከሄደበት መንገድ ይዞ ላለመቀጠል የተደረሰበት አንዳንድ ውሳኔና አካሄድ ዲያስፖራውን በከፍተኛ ደረጃ ቀልቡ ስቦታል። ላለፉት 27 ዓመታት በገዛ ሀገሩ ሕዝቡ ስደተኛ ሆኖ እንዲኖር ተገድዷል። ኢትዮጵያዊነት የመላው ሕዝብ የአንድነት መሰረት እንዲሆን ከተፈለገ ማንኛውም ዜጋ በሀገሩ ነጻነትና ሀብት ተጠቅሞ በፈለገው አካባቢ ያለ ገደብ መኖር መቻል እንዳለበት ብዙዎች ያስገነዝባሉ። ያም ቢሆን በዛች ሀገር ለውጥ ለማምጣት በቁርጠኝነት የተነሱትን አዲሱን ጠቅላይ ሚኒስትር ገና ከጅማሬው ማውገዝ አንዳችም የሚፈየደው ነገር አለመኖሩን የሚያንጸባረቁ ሀሳቦችም እየተስተዋሉ ነው። ከኢትዮጵያ ህዝብ ጋር ሆነው ዶክተር አብይ ሌሎቹም ተከታዮቻቸው የኢትዮጵያን የልብ ትርታ ካዳመጡ በትክክል የስርዓት ለውጥ ማድረግ ይችላሉ። መተቸት ሳይሆን አሁን ኮበሉ ብለው ከውጭም ከውስጥም ያለው የተቃዋሚ ሀይል እርዳታ ያስፈልጋቸዋል። ብቻዎቸውን አይወጡትም። የኢትዮጵያን ህልውና ለማስጠበቅና ለተፈጠረው ፖለቲካዊ ቀውስም እልባት ለመስጠት አዲሱ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ መጪው ምርጫ ነፃና ፍትሃዊ ስለሚሆንበት ሁኔታ ብዙ መስራት እንደሚገባቸው ተጠቁሟል። ከዚህ ሌላ የኢትዮጵያ ጉዳይ ያገባናል ከሚሉ ሁሉም ተቃዋሚ የፖለቲካ ፓርቲዎች ጋር አስቸኳይ ውይይትና ድርድር ማካሄድ የዜጎችን ህገ መንግስታዊ መብት ያፍናል የሚባለውን አስቸኳይ ጊዜ አዋጅ ማንሳትና በመላ ሀገሪቱ የሚገኙ የህሊና እስረኞችን ያለምንም ቅድመ ሁኔታ ሙሉ በሙሉ መፍታት ጠቅላይ ሚኒስትሩ ለለውጥ ያላቸው ዝግጁነትና ቁርጠኝነት የሚፈተኑባቸው አበይት ጉዳዮች መሆናቸው ተደጋግሞ ተወስተዋል።